የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። አባቴ አለቃ እያሌው ታምሩ ያስተላለፉት ግዝት ዝም ብሎ በቀልድ የሚታለፍ ግዝት መሆን የለበትም። ሰዎች ትኩረት ሊሰጡት ይገባል። ምክንያቱም ቤተ ክርስቲያናችንን በጣም ብዙ እየጎዳ ነው የሚል ስጋት አለኝ። ወይዘሮ ስምረት አያሌው ታምሩ ይባላሉ። አባቴና እምነቱ በሚል ርዕስ የወላጅ አባታቸውን ታሪክና እምነት የያዘ መጽሐፍ በቅርቡ ለንባብ አብቅተዋል። ልጅ የአባቱን ታሪክ ለቀሪው ትውልድ ማስተላለፍ ወግ ነው። ለዛሬው ትውልድም አረአያነት ያለው በመሆኑ አወያይተናቸዋል። ይተከላል ሲባል እጅግ በጣም ደስ ብሎኛል። በመላ ኢትዮጵያ ደስታ ነው። በተግባር ሲፈጸም ደግሞ ቦታው ተገኝተን ደስታችንን እንገልጻለን። ንጉሴ በዛሬው መስኮቱ ታሪክ ቀመስ እውነታዎችን ያነሳሳል። ለፋሽስት ኢጣሊያ ልበገርም ያሉት የጥንቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁ ወቅዱስ አቡነ ጴጥሮስ በዚህ ዙሪያ አንዱ ተጠቃሽ ሲሆኑ ሌሎችንም ጨምሮ ንጉሴ ዛሬ ትረካ ውስጥ አካቷቸዋል። መቼም እኛ አካባቢ ስለነበረው የሰሞኑ በረዶ ሰዓት ሰሙ አልቀራቸውም። ያን መጥረግ ለንደን አይነቱ ተራራ የመናድ ያክል ነበር። አዲሱ ግን አልመሰለኝም። እሱን በኋላ በዝርዝር ስንመጣበት፣ ትናገራለክ ካሉላ ትናገራለክ። ስለ እርሱም ዛሬ እናወራለን። ትንሽ ታገስ። መልካም አዲሱ። ለማንኛውም አድማጮቻችን፣ እንደምንሰነበታችሁ፣ እንደምንሳመሻችሁ፣ እኛ ደህና ነን። ዛሬ በረዶ የለም ብራ ነው። ደስ ብሎናል። እናንተም በዝግጅቶቻችን እየተዝናናችሁ ደስ የሚል ምሽት እንድታሳልፉ እንመኛለን። የዛሬውን የጥር 22 2008 ፕሮግራም ከሚያቀነባብርልን ከንጉሱ ታምሬ ጋር አዘጋጅና አቅራቢዎቹ ንያሉላ ከበደና እኔም አዲሱ አበበ መልካም ቆይታ ይመቻችሁ እያልን ለተረኛው ዜና አንባቢ ይለቃለን። እንዳትሄዱ ተመልሰን መጣለን። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። በስቱዲዮ ቴክኒሻኑ ሚሻ ዱቢንስኪ ይገኛል። በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ መንግሥት ባለሥልጣናት አስታውቀዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ተናገሩ። ግሪንፊልድ ለጋዜጠኞች ዛሬ በሰጡት መግለጫ በክልሉ የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑም የጋራ መግባባት እንዳለ መጠቆማቸውን እስክንድር ፍሬው ማምሻውን ከአዲስ አበባ በላከው ዘገባ ጠቁሟል። ዛሬ በተጠናቀቀው 26ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተሳተፉት የዩናይትድ ስቴትስ ባለስልጣናት የሰጡት መግለጫ በተለያዩ ርዕሶች ላይ አተኩሯል። በኦሮሚያ ክልል የተካሄደውን ተቃውሞ የተመለከተው አንዱ ነው። የኢትዮጵያ መንግስት በ97 ምርጫና አሁንም በኦሮሚያ የተቃውሞ እንቅስቃሴ ወቅት የኃይል እርምጃ በመውሰድ የንጹሐን ህይወት አጥፍቷል የሚለው የጋዜጠኛ ጥያቄ ደግሞ የዚህ ርዕስ መነሻ ነበር። በጉዳዩ ላይ ከሀገሪቱ ባለስልጣናት ጋር መነጋገራቸውን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። እርሳቸው እንዳሉት የዜጎች ህይወት የጠፋበት እርምጃ ስህተት መሆኑን የኢትዮጵያ ባለስልጣናት ይረዳሉ። That was an issue that was discussed with the, with the government and there was a recognition that uh, that was a mistake. ከመንግስት ጋር ከተወያየንባቸው ጉዳዮች አንዱ ይሄ ነው። የኃይል እርምጃ መወሰዱ ስህተት መሆኑን አውቀዋል። ካነሳናቸው ጉዳዮች አንዱም የሰው ህይወት በማያጠፋ መንገድ ምላሽ እንዲሰጡ ፖሊሶችን ማሰልጠን ነው። ሁኔታውን እየከፋ እንዳያደርጉ የታሰሩትን በርካታ ሰዎች በተመለከተም ፈጣን ፍትህ ያገኙ ዘንድ ተነጋግረናል ነው ያሉት። ረዳቷና ጸሐፊዋ እንዳሉት የሀገራቸው የልዑካን ቡድን ከመንግስት ባለስልጣናት በተጨማሪ የኦሮሚያ ክልል ተወላጅ ከሆኑ ግለሰቦችም ጋር ተወያይቷል። የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑ የጋራ መግባባት መኖሩን የጠቀሱት ከማህበረሰብና በተለይም በዚያ ከሚገኙ ወጣቶች ጋር የበለጠ ግንኙነት ሊኖር እንደሚገባ አጠቃላይ መግባባት አለ የችግሩ ዋነኛ ምንጭ እንደሆነም እንደዚሁ የችግሩ ምንጭ ከአዲስ አበባ ማስተር ፕላንም በላይ ነው። ከዚያ በጣም ጥልቀት ያለው ነበር። ይህ ወደፊት እንዳይደገም የሚያስችሉንን እነዚህን ውይይቶች ማድረጋችን በዚህ በአዲስ አበባው የመጀመሪያ ቀን ቆይታችን ካደረገናቸው ሁሉ የሚጠቀስ ነው ነው ያሉት። በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ትናንት ሲናገሩም በክልሉ የተፈጠረው ሁኔታ መንሴ የመልካም አስተዳደር ችግር ነው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢትዮጵያው ኢትዮጵያ ለገጠማት የምግብ እጥረት ማሟያ የሚውል የ97 ሚሊዮን ዶላር ተጨማሪ እርዳታ ዩናይትድ ስቴትስ እንደምትሰጥ አስታወቀች። የሀገራቸውን አዲስ እርዳታ ገንዘብ መስጠት ያስታወቁት የዓለም አቀፍ ልማት ኤጀንሲው አስተዳዳሪ ጌል ስሚዝ ናቸው። እስክንድር አሁንም ተጨማሪ አለው። ዛሬ በዩናይትድ ስቴትስ ይፋ የተደረገው የ97 ሚሊዮን ዶላር ተጨማሪ ድጋፍ በድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው አስር ነጥብ ሁለት ሚሊዮን ኢትዮጵያውያን የሚሆን ነው። ይህንን ይፋ ያደረጉት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ጌል ስሚስ በድርቁ የተጎዱትን ለመደገፍ አስቸኳይ እንቅስቃሴ መደረግ እንዳለበት ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረ ውይይት ዛሬ በአዲስ አበባ ተካሂዷል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ጭምር በተገኙበት በዚሁ ውይይት ላይ የተሳተፉት ጌል ስሚስ በሁለት መንገድ ድጋፍ ማድረግ እንደሚቻል ለጋዜጠኞች ተናግረዋል። ሁለቱ መንገዶች በሀገሪቱ እጅግ ተጋላጭ ለሆኑና መጠባበቂያ ለሌላቸው ዜጎች አሁን የሚያስፈልገው የአስቸኳይ ጊዜ የምግብ እርዳታና በሚቀጥለው የምርት ወቅት ጥገኛ ሆነው እንዳይቀጥሉ የሚያረጋግጠው የዘር አቅርቦት ናቸው። ከጊዜ ጋር እሽቅድድም ላይ ነን ነው ያሉት። ዛሬ ይፋ የተደረገው የ97 ሚሊዮን ዶላር ድጋፍ እንደ አውሮፓውያን አቆጣጠር ከጥቅምት 2014 ጀምሮ ከዩናይትድ ስቴትስ የመጣውን ድጋፍ 532 ሚሊዮን ዶላር እንደሚያደርሰው ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን። ጌል ስሚት የዩናይትድ ስቴትስን ቡድን መርተው ዛሬ በተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ላይ ተገኝተዋል። የአፍሪካ ህብረት የመሪዎች ጉባኤውን ዛሬ አጠናቋል። ጉባኤው በሁከት በተወጠረችው የቡሩንዲ ጉዳይ አንዳች ውሳኔ ላይ ይደርሳል ተብሎ ተጠብቆ የነበረ ቢሆንም ወደ ተግባር እርምጃ ሊያስገባ የሚችል ድምዳሜ ላይ ሳይደርስ ቀርቷል። የዩጋንዳውን ፕሬዚደንት ዮዌሪ ሙሴቪኒን ተቃውመዋል የተባሉ ጀኔራል ታሰሩ። ጀኔራል ዴቪድ ሴጁሳ የሚገኙት አሁን ካምፓላ ነው። ከሰሜን ናይጄሪያ የቱ ማይዱጉሪ ወጣ ብሎ በሚገኝ ቀበሌ ውስጥ ቦኮ ሃራም በጣለው አደጋ ቁጥሩ እጅግ የበዛ ሰው ሳይገደል እንዳልቀረ ተገልጿል። ቢያንስ ቢያንስ 50 ሰው ሞቷል ተብሏል። በሶሪያ ዋና ከተማ ደማስቆም የተጣለ የሽብር አደጋ እንዲሁ የ50 ያህል ሰዎችን ሕይወት ሳያጠፋ እንዳልቀረ ተገልጿል። እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል። ወደ ቀሪ ዝግጅት ወደ አዲሱና ወደ አሎላ ልመልሳችሁ። ፖር ጅስትማ አቫር ሰ ዲያሎግ አቬክ ይህ የራዲዮ መጽሔት ዝግጅት ነው። በኢትዮጵያ ዘመን አቆጣጠር እሁድ ጥር 22 ቀን 2008 ዓ ም ነው። ዛሬ በአውሮፓውያኑ ደግሞ የዓመቱ የመጀመሪያ ወር ር 31ኛ ቀኑን ዛሬ ያጠናቀቀል። ሁለተኛው የካቲት ደግሞ ነገ አንድ ብሎ ይጀምራል። ፌብሩዋሪን ማለት የካቲትን ካነሳን ወሩ የጥቁር አሜሪካውያን ታሪክ የሚዘከርበት በመሆኑም በእግረ መንገዳችን መጥቀሱን ወደድን። ያን ግን በሌሎች አግባብነት ባላቸው ዝግጅቶች ስለምንመለስበት አሁን ሰላምታችንን በማስቀደም ወደ ዛሬው መሰናዶ እንመለስ። እንዴት ሰነበታችሁ ውድ አድማጮቻችን? እኛ የበረዶ ክምር አሳልፈን በጤናና በሰላምም ዛሬ ላይ ደርሰናል። ሎላ ለበኋላ የሰነቅ ነውን። አሁን መልካም አዲሱ ወደ መስር እናምራ ነው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንት ነው ባይመረመሬ ጥበብ ተሽቀርቅሮ ከወርቃማ ብርሃን ከብርማ ጸዳል የተሠራ ሸማ ማግኘት ብችል ኖሮ ከውብ እግሮችሽ ስር እዘረጋው ነበር። ግና ምንም የለኝ ከህልሞቼ በቀር። የኔ ውድ እንግዲህ ሕልሜን እግሮችሽ ስር ከዘረጋሁ ወዲህ ዝግ ብለሽ እርገጪ፣ ዝግ ብለሽ ይጂ ህልሜ ላይ ነውና የምትራመጂ። የዊልያም በትለር የትስን ክሎስ ኦፍ ሄቨን በእውቀቱ ስዩም እንደ ተረጎመው ነበር። ለሳምንቱ ምርጥ ግጥም ያሰማናቸው በእውቀቱን እናመሰግናለን። እንዳላንጎራ እንዳላንጎራጉርም እየተገዝጬ ታዲያ እንደምልቻለ ትዝታን አርጊዤ ነው ያለው ድምፃዊ። አዎ፣ ድንቅ አስታውሰዋላ። ሉላ፣ ዛሬ ታዲያ ስለ ግዝት እናወራለን። እኔና ንጉሴ አክሊሉ አንድ እንግዳለን። ንጉሴ መስመር ላይ ነው ለካ። ሰላም ንጉሴ፣ እንደምናመሸ ሰላም ሰላም አሉላ፣ እንደምን ከጋሼ አዲሱ ጋር ስትወያዩ እየሰማሁ ነው። ዛሬ አዲሱ አንተን ለጊዜው ተወት አድርጎ እኔ እሱ አጣማጅ አድርጎኛል። አጣማጅ ብቻ ሳልሆን አብሬም ተወያይ ሆኜ ቀርቤያለሁ። መልካም ነው ንጉሴ፣ ለጉዳዩ ከእኔ አንተ ስለምትቀርብ መሆን አለበት። እንዴ አንተስ፣ እነ መጋቤ ሐዲስ እሸቱን፣ እነ ሊቀ ሕሩያን በላይን፣ እነ መምህር ካሳይን ስታነጋግር አልነበረም? እንዲህ አሉላ። አመሰግናለሁ ጋሽ ንጉሴ፣ በጀመርከው የጋሽ አዲሱ አነጋገር ይህን ታዲያ ለጋሽ አዲሱም ንገርልኛ። እንግዲህ ይህን ያህል የበደልከው አልመሰለኝም ነበር አሉላ። ተበደልኩ፣ በጣም ይቅርታ እጠይቃለን። አጋጣሚውን ካገኘው አዲሱ ሮሮ የላሰማ ብዬ ነው። ለማንኛውም ወደ ውይይታችሁ ብዘልቅ፣ አመሰግናለሁ አሉላ። ንጉሴ አሉላ ሮሮ አሰምቷል፣ እንግዲህ ተቀብለናል፣ ይቅርታ ብያለሁ። ይሁን፣ እኔም ተስማምቻለሁ። ወደ ውይይታችን እንሂድ። እንደምታውቀው ንጉሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን የሊቃውንት ጉባኤ ሰብሳቢ የነበሩት በቤተክርስቲያኒቱ ታሪክ አስተምህሮ፣ ቀኖና፣ ዶግማ በማንኛውም ዘርፍ ሊጠየቁ የሚችሉ ሊቅ አለቃ አያሌው ታምሩ ከሞቱ ስምንተኛ ዓመታቸውን ይዘዋል። እንግዲህ ወላጅ የሰራውን ልጅ ማስታወስ ተገቢ ነውና የበኩር ልጃቸው ወይዘሮ ስምረት አያሌው ታምሩ አባቴና እምነቱ የሚል መጽሐፍ ጽፈዋል። እንደምታውቀው በዚያ ዙሪያ ልናዋያቸው ነው ጥሩ ነው። መቼም ልጅ የወላጁን አስታውሶ እንዲህ ሲያደርስ የሚባልም ነገር አለ። እንደው አይደለም፣ ልክ ነህ። አባትህን ጠይቀው ይነግርሃል፣ ሊቃውንቶችንም እንዴት ነው በላቸው ያስረዱሃል የሚል አባባል አለ። ተሳአሎ ለአቡከ ወይ ነግረከ ወለ ሊቃውንቲ ከ ይዜንውከ። አባትህን ጠይቀው ይነግረሃል፣ ሊቃውንቶችንም እንዴት ነው በላቸው ያስረዱሃል። ከእሷ ለዚህ የቀረበ ማንም የለም። እድሉ መሰጠቱም ተገቢ ነው። ነገሩ ብዙ የሚያወያይ ነው። እኔንም ለዚህ ስለጋበዝከኝ አመሰግናለሁ። እንቀጥል። መልካም እንግዲህ ወይዘሮ ስምረት ወይዘሮ ስምረትን እንግዲህ አንቺ እያልን ልናወያየት ወድጃለሁ። በነገር ላይ ንጉሴ ልክ ነው። እንግዲህ አንዳንድ ጊዜ ትንሽ ያስቸግራል። ቢሆንም ግን ብዙ ጊዜ አብረን የቆየን እሳቸውም ጋር በምንሄድ ጊዜ ሁሉ የምናገኛት ልጃቸው በመሆኗ በእድሜም ደግሞ አንተ መቼም የእድሜ ጉዳይ ሲነሳ ትወድምና ከኛ አነስ ያለ በመሆኑ ስለዚህ አንቺ ያን ብናነጋገር በእውነቱ እኔም ደስ ይለኛል። ተስማምተኛል። ሰረቅ አድርጌ የሰማሁት ወግ ሚስጥር አታውጣ ብያለሁ። መልካም። በቅድሚያ እናመሰግናለን ወይዘሮ ስምረት አያሌው። ታምሩ አዲሱ ነኝ ከዋሽንግተን ስቱዲዮ ይሰሙኛል? ይሰማኛል አቶ አዲሱ እንደምሰናበት ሰላም። እኔም እንግዲህ ከሩቅ ዘመዴ የቅርብ ጎረቤት ነኝ፣ እዚሁ አዲስ አበባ ነኝ። ወይዘሮ ስምረት እሺ አዲሱን ይቀረብላለሁ። መልካም ንጉሴ እንደምታውቀው፣ አለቃን እኔም አንተም እናውቃቸዋለን። በቅርብ ነው፣ ከአንዴም ሁለቴ ሶስቴ በአካል አግኝቻቸዋለሁ። በኢትዮጵያ ቤተ ክርስቲያን ዙሪያ ከአለቃ የቀረበ ምስክር፣ ከአለቃም የቀረበ መምህር የለም። አጠገቦ ወይም አጠገብሽ እንግዲህ አንቺ ያል ልናናግር መረጥን። በነገሩ ላይ ደስ ይለኛል በጣም ከቀረቤታ አንጻር እንደህታችን ነሽ ነው አዲሱ ንጉሴ አይመስልህም? ሩ ነው። በጣም አመቺ ነው። አመቺ ነው። መልካም። ዋናው ቁም ነገሩ ላይ ስለሆነ ምንም ችግር የለም። መልካም። ማለት ደግሞ እሷ እኮ ከእኛ ታናሻችን ነች። አሁን ምስጢር እያወጣህ ነው ንጉሴ። በል እረፍ። እና ወላጅ አባቷ የተከበሩ አለቃ አያሌው ታምሩ በሕይወታቸው ዙሪያ በእምነታቸው ዙሪያ የሰሯቸውን ነገሮች በተመለከተ መጽሐፍ አዘጋጅታ ለንባብ አብቅታለች ወይዘሮ ስምረት አያሌው። የሚያስመሰግን ስራ ነው። አባትህን ጠይቀው ይነግርሃል። ተሰአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜኑከ። አባትህን ጠይቀው ይነግርሃል እቃውንትንም ጠይቃቸው ያስረዳል፣ ይላል። በትክክል ነው። አራያነትም አለው። እና ከዛ አንጻር ነው የምናናግርሽ ወይዘሮ ስምረት። እንደ መጀመሪያ ጥያቄ አድርጎ ለመወርወር አላማውን ትገልጭልን? ምንድን ነው ይሄን ለመጻፍ ያነሳሳሽ? ደስ ይለኛል። ዋናዎቹ ሶስት ናቸው። አንደኛው አባቴን በቅርበት ስመለከት የእምነቱ ጥልቀት ሁልጊዜ ያስደንቀኛል። በተለይ እምነትን በተመለከተ በጣም ልዩ የሆነ ስብዕና እንደነበረው ለመመስከር ያስችለኛል ብዬ ስላሰብኩኝ ነው አንደኛው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታሪኳ እንደሚመሰክረው በጣም ታላላቅ ደገኛ የሆኑ የሃይማኖት አባቶች የነበሩባት ቤተ ክርስቲያን ነች። የቀደሙ ብዙ አባቶች የህይወት ታሪክ በማንሳት ምስክርነት ማንሳት ይቻላል። ይሄ ህይወት በዘመናችንም አልተቋረጠም። ይሄ ጸጋ አሁንም አለ። ለዚህ ምስክርነት ሊበቁ ከሚችሉ መንፈሳዊ ታሪኮች አንዱ የአባቴ ያለቀ አያሌው ታምሮ የህይወት ታሪክ ነው ብዬ ስላመንኩኝ ይሄንን ለትውልዱና አሁንም ላለው ወደፊትም ለሚነሳው ትውልድ በጽሁፍ ማስቀመጡ ተገቢ ይሆናል ብዬ ስላመንኩኝ ነው። ሶስተኛው፣ በመጨረሻ የህይወቱ ዘመን ከቤተ ክርስቲያን የአመራር ኃላፊዎች ጋር በነበረው አንዳንድ ግጭት አብዛኛውን ሰው በግለሰቦች መካከል ይካሄድ የነበረ ጸብ የመምሰል እንደዚያ አይነት ጠባይ ስላየሁኝ ብዙ ሰዎች እንደዚያ አይነት ስለሚያንጸባርቁ እና በተለያየ አጋጣሚ ይሄንን ነገር ስለተገነዘብኩኝ በአባቴና በመጨረሻ አካባቢ ከባድ አለመግባባት እንዲፈጠር ምክንያት ከሆኑት የቤተ ክርስቲያኖቹ መሪዎች መካከል የነበረው የተለያየ ያለመግባባት ሁኔታ የግለሰቦች ጸብ አይደለም። ስለ ግል ጥቅም ወይም ስለ ግል ዝና የተደረገ ነገር አይደለም። ስለ ቤተ ክርስቲያን ነው እና ይሄንን ነገር ማንኛውም የቤተ ክርስቲያኒቱ አባልም የሆነ ታሪኬ ነው ብሎ የሚመለከት ማንኛውም ኢትዮጵያዊ ያውቀው ይገባል ብዬ ስላሰብኩኝ በእነዚህ በሶስት ምክንያቶች የተነሳ ነው መጽሐፉን ላዘጋጅ የቻልኩት። እኔ እንደው ወይዘሮ ስምረት ከሶስቱ ምክንያቶች የመጨረሻው ትልቅ ቦታ ያለው ይመስለኛል። በቤተ ክርስቲያን እምነት የተነሳ ትክክል የሆነውን አቋም በማሳየታቸው የደረሰባቸው መለያየትና ግጭት የግለሰብ የአለቃ እያሌው ሳይሆን የቤተ ክርስቲያናችን ጉዳይ ነው። ይሄንን ልብ ማለት ያስፈልጋል። ነው ሰው ዋናው ትልቁ ዋናው ትልቁ ይሄ ነው። አንድ መጽሐፍ ወይም አንድ ነገር ሲሰራ ደግሞ ውጤቱ ይታያል። ምን መልስ ተገኘ ከሚመለከታው ጥሩ ጥያቄ ነው በጣም ይሄ ከቤተ ክነቱ አኳያ በተለይ እኔ ከቤተ ክህነት ወገን ምንም የሰማሁትም ያነጋገረኝም ሰው የለም። ከምዕመናን ወገን ግን በጣም ከጠበቅኩት በላይ በተለይ መጽሐፉ መጀመሪያ ታትሞ የወጣ ሰሞንማ በቀን እኔ ምንም ሳላጋንን ከአስር እስከ አስራ አምስት ሰዎች ነበሩ የሚደውሉልኝ መጽሐፉ እጃቸው ገብቶ እያነበቡት ማለት ነው። በተለይ በግዝቱ ዙሪያ በስፋት ብዙ ሰዎች እንዳላዳመጡት ወይም ደግሞ በደንብ እሱ ያስተላለፈውን መልእክት በጊዜው እንዳልተገነዘቡትና አሁን ግን በትክክል እዚህ በመጽሐፉ መታተም ምክንያት የአባታዊ አቋም ምን እንደነበረ ለምን እዛ ደረጃ ላይ እንደደረሰ መገንዘብ መቻላቸውን ነው። እኔ ከብዙ ሰዎች በደረሰኝ አስተያየት የተገነዘብኩት ንጉሴ፣ ወደ ዋናው ጠንከር ወዳለው ውይይት አልገባንም። ግን እኔ ምርቃት ሁለት ነሐሴ ሀያ ሦስት ሁለት ሺህ ሰባት ዓመተ ምሕረት ተገኝቻለሁ። በወቅቱ የነበሩትም ምሁራን፣ ታላላቅ ሰዎች መጽሐፉን ቀደም ብለው አግኝተው አንብበው የመጡ በመሆናቸው የሰጡት አስተያየት ሁሉ በጣም ገንቢ ነበር። የመጽሐፉ ተጠያቂነት ምንም አያጠራጥርም። ቤተ ክህነት አካባቢ ግን ራሳችን ካልሄድን በስተቀር ወደ ተራራው ተራራው ወደ እኛ መጥቶ እንዴት ነው ብሎ የማይል ስለሆነ ይሄ መጽሐፍ በዛ መንገድ ሊደርስ የሚችልበትን መንገድ ብታመቻች ጥሩ ነው ብዬ እንደ አስተያየት ለመግለጽ ነው። ጥሩ ነው ነጉሴ በእርግጥ እንደሚያነቡትም አልጠራጠርም ከላይ እስከታች። ነገር ግን በዚህ ጉዳይ ላይ መልስ እንስጥ፣ ወይም ውይይት እናርግበት፣ እንነጋገርበት ማለት አለባቸው። ይሄን ካላሉ አንቺም ጻፍሽ፣ ምክንያትሽን አስቀመጥሽ፣ አለቀ በቃ። የግዝቱም ጉዳይ እንዲሁ እንዳለ እንዲያውም ስለ ቃሉ ይቅርታ ያደረግልኛል፣ አንዳንዶቹ አይ ያለቃ ግዝት እኮ እንደው ዝም ብሎ ነው የሚሉ አሉ። ይሄ እንዴት ይሆናል? አንድ የቤተክርስቲያን ሊቅ የሊቃውንት ጉባኤ ሰብሳቢ የነበሩ የሰጡትን ግዝት አናንቁ ማለፍ አይቻልምና ቢያንስ ለውይይት አቅርቦ ቤተ ክህነቱ መልስ ሊሰጥበት ይገባል። እንግዲህ እዚህ ላይ ምንድነው እሱ በቤተ ክርስቲያን ጉዳይ ላይ የለም ይሄ ይሄ ነገር ልክ አይደለም እያለ አንዳንድ ጥያቄዎችን በሚያነሳበት ጊዜ የተሰጠው አቀባበል ግን ከቤተ ክህነ እጅግ አስደንጋጭና በፍጹም እንኳን በሱ ደረጃ ለማንም ለአንድ ምእመንም ቢሆን ሊሰጥ የማይገባው አቀባበልና ሁኔታ ነው የገጠመው። ቤተ ክርስቲያኒቱን የበላይ ሆኖ የሚጠብቃት እንደ ቀደሙት ነገስታት አይነት ኃይል ስላልነበረ ምናልባት ያለውን መንግስት ደግሞ የሃይማኖት ጉዳይ አይመለከተኝም ባይ በመሆኑ የተነሳ አባቴ አንድ ብቻውን የቆመ እስኪመስል ድረስ የራሳቸውን ዓላማ ማራመድ በን ለሚፈልጉ የቤተ ክርስቲያኒቱ መሪዎች ኢላማ ለመሆን ችሏል። አሁን እኔ በግሌ እየዞርኩኝ ይሄ ጉዳይ ከምን ደረሰ፣ እንዲህ ያለ መጽሐፍ ጽፌ ነበረ፣ አይታችሁ ታሉ ወይ አንብባችሁ ታሉ ወይ አስተያየታችሁ ምንድን ነው ልል አልችልም። መሆን የሚችለው የሚመስለኝ እኔ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን፣ እኔ በሰጠኋቸው መረጃ መሰረት የመጀመሪያው የልዩነቱ እና የግዝቱ መንደርደሪያ ምክንያት የሆነው የኬልቄዶን ጉባኤ የተላለፈውን ውሳኔ ፓትሪያርኩ ጥሰው ያደረጓቸው የተለያዩ እርምጃዎች አሉ። ከቤተ ክርስቲያኒቱ ቀኖናና ስርዓት ውጪ የቤተ ክርስቲያኒቱ እምነት ነው ተብለው በመጽሐፍ ቅጽ የወጡ ህትመቶች፣ በኋላም ደግሞ መጨረሻ ላይ ነባሩን ህገ ቤተ ክርስቲያን ለውጠው ፓትሪያርኩም የሲኖዶሱ የበላይ ነው የሚል አይነት ትርጉም ያለው፣ ግን ይሄ ተቀይሮ ሲኖዶስ የበላይ ነው ሆኗል። ይመስለኛል፣ ካልተሳሳ ሆኗል። ግን ይሄ እኮ የሚያሳየው የአባያ አቋም ትክክል እንደነበረ ነው። እውነት ነው። ግዝቱ ላይ ግን ቸል መባሉ ስላ አይደለም። ምክንያቱም በጣም ብዙ ሰዎች በሁኔታው ያዘኑና የተበሳጩ ሰዎች እንደው እዚህ ቤትወትም ውስጥ ቢሆን እንኳ ለብቻችን እንሁን እስከ ማለት የሚጠይቁ ሰዎች ነበሩ። እሱ ግን የቀደሙ ቤተ ክርስቲያንን ሶስት አራት አምስት ቦታ የሰነጠቋት ሰዎች አነሱና፣ እንዴት ነው በእኔ ምክንያት እንደዚህ የሚሆነው? እኔ ተቃውሞዬን አሰምቻለሁኝ። ህገ ቤተ ክርስቲያን እንደሚፈቅድልኝ ደረጃ በደረጃ መጀመሪያ በግል እሳቸውን ለማነጋገር ቀጥሎ ሲኖዶሱን ለማነጋገር ከዛም በኋላ ደግሞ እያንዳንዱን የሲኖዶስ አባላት በደብዳቤ በማመልከቻ ለመድረስ ይሄ ሁሉ አልሆን ሲል መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን የሚሰበሰቡበት ጉባኤ ላይ አቤቱታውን አሰምቶ የወቀሰ ውርጅብኝ ወርዶበት ማንም ሰው እህ ብሎ ሳያዳምጠው ነው እንግዲህ እስከ መጨረሻው ተገፍቶ የወጣው። በምንም አይነት መንገድ ጉዳዩ ለውይይት እንኳን እንዳይቀርብ ተደርጎ ነው። በአፈና ነው ከቤተ ክርስቲያን ታግዶ እንዲወጣ የተደረገው። አሁን ይሄንን ግዝት ጠቅላላ ማህበረ ቤተ ክርስቲያን አባቴ ያስተላለፈው ግዝት እውቅና መሰጠት አለበት ነው የእኔ እኔ አንዱ ቢመስለኝ ያ ነው። እውቅና መሰጠት ማለት ቅርታ ግዝቱ ይጽና ነው እውቅና አልገባኝም ስ ያ እውቅና ማለት ሁሉም ተነጋግሮበት አውቆት ማለት ነው። ይሄ ግዝት ሊመለስ የሚችልበት ምን እንዴ ምንድነው ስ መሆን ያለበት በሚለው ጉዳይ ላይ ጠቅላላ የሆነ ውይይት ተደርጎበት አንድ ሁለት ሶስት ብሎ የጠቀሳቸው ነገሮች አሉ። የቀደመችው ቤተ ክርስቲያን በነበረ ስርዓቷ ጸንታ ከተመለሰች ሌላ ምንም የሚያስፈልግ ነገር የለም። ግዝቱ ያረፈባቸው ጳጳሳት ሁሉ የሰጠው ቃል አለ እንዴት መስተካከል እንዳለበት እና በነዚህ ጉዳዮች ላይ ጠቅላላ ምእመናንን አሳታፊ የሆነ የቤተ ክርስቲያኒቱን አባላት በሙሉ ባሰባሰበ መልኩ ውሳኔ ዛሬ ሊሰጥበት ይገባል ብዬ ነው የማምነው። የሚታየኝ እንደዚህ። ንጉሴ እስቲ ወደ አንተ ልምጣ። ቀደም ባለው ጊዜ ከዛሬ ሀምሳ ስልሳ ዓመት በፊት የውይይት ባህል የዳበረ ነበር። በካህናት በሊቃውንት መካከል እንዲህ አይነት ነገሮች ሲፈጠሩ ውይይትና ክርክር በጠቅላይ ቤተ ክህነት አዳራሽ ውስጥ ይካሄድ ነበር። አባቶቻችን የሚመሩት ትልቅ ውይይት። አሁን እኛን ቤተ ክርስቲያን እጅግ በጣም ሲበዛ እየጎዳት ያለው በዓመት አንድ ጊዜ ሰበካ ጉባኤ ሪፖርት እንጂ ካህናት ተሰብስበው ምን ችግር አለ ምእመናን ምን ይላሉ በሚሰጠው ትምህርት ላይ ምን አስተያየት አለን፣ ባለቃ እያሌው ጉዳይ ላይ እንዴት ነው አርስት አምጥቶ ማወያየት የለም። የድሮ የመንፈሳዊ ኮሌጅ ተማሪዎችም ጎበዝ ስለነበሩ አርስት እየተመረጠ ውይይት ይደረግና ያ ነገር በሰዓቱ በጊዜው ይታረም ነበር። ስለዚህ አሁን የህዝብ ግንኙነት ስራውም እጅግ በጣም ሲበዛ ደካማ ነው። ይህን መጽሐፍ አንዳንዶች ገዝተው ሊያነቡ ይችላሉ። ቢያነቡም አይናገሩም። ባለፈው በጋዱ አይተናል። እነሱ ሊያነሱት የሚገባውን ጥያቄ ነው እኛ የምናነሳው። ይህ ችግር መኖሩን እያወቅን ስምረትም፣ እኔም፣ አንተም ሌሎችም

እንዲህ ሆኖ ነበረ፣ ምን ደረሰ ብዬ ለመጠየቅ እንዴት እችላለሁኝ? ማለት እንደ አንድ ክርስቲያን ይመለከተኛል። ልክ ነው። ጉዳዩ ግን እኔ ለብቻዬ ሄጄ ልከታተለው የምችለው ነው ብዬ በዛ መልክ አስቤው አላውቅም። እውነቱን ለመናገር እንኳ ሌላ ቀርቶ ይሄን መጽሐፍ እንኳ በማዘጋጅበት ጊዜ ሰዎች እኔን ለማነጋገር እንደሚፈሩ በጣም ብዙ ነገር ታዝቤያለሁኝ። ስማቸው ቸው እንኳ እንዲጠቀሱ አይፈልጉም። አንድ ነገር ነግረውኝ አደራ ይሄን ነገር ስሜን እንዳጠቅሽ የሚሉኝ ሰዎች ነበሩ። እና ዛ ከዛ አንጻር ስታየው ለብቻዬ የምከታተለው ጉዳይ ነው ወይም አሁንም ድረስ የለኝም። አልታየኝም። እኔ በዛ መልክ ኃላፊነቱ የኔ ብቻ ሳይሆን የኔ ብቻ አይደለም። ሁለታችሁንም ይቅርታ አልጠይቅ። ሁለተኛውን ክፍል ጥቂት ቆየት ብለን እንቀጥል። ወይዘሮ ስምረት፣ መልካም እሺ። ውይይታችን አላበቃም፣ ተመልሰን እንመጣለን አድማጮች። لا تجدد الماضي في الماضي في في في ما

bayat kad maya te bad ha go jo is ro be te tir tir bash pay to pya we te abi ko fari አንተንም ወዘወዘ። በጣም ባቲ እና ብሉዝ አዲሱ እንደ ወጣ ወጣ ነበር። ታደለ ሮባ ነው። አንተን የነገር ሆነ ልክ ነው። ታደለ ላፎንቴዎች ያንተን ለነበሩ አድማቾች በደምብ ያውቃል። ሀሳብን ካልቀየም እዚህ ከተማ መምጣቱን ሰምቻለሁ። ታደለ ወደ ቢሮው አለመጣም። ቆይ ጠበቅ ብየዋል ነው የመጣ ይጠየቃል። ታዲያ አዲሱ ይህን ዘፈን ካነሳን አይቀር ባቲ እና ብሉዝ ለስለስ ብሎ የሁለት አለም ዜማዎችን አዋህደው የሰሩበት ቶሎ ጆሮ ገብ የሆነ ዜማ ሲተዋወቅ ትዝ ይለኛል። ባቲን እንድታቀነቅነው የተደረገችው ድምጻዊ ታደለ አጅባ የምትጫወተው ስሟ እንኳን ለመጻፍ ሳይችሉ ቀርተው አድማጭ ጠይቀ እንደሰጠን ትዝ ይለኛል፣ ፋንታ በሌ መሆኗን በነገር ላይ ስለ በረዶ ዛሬ ብዙ እናወራለን። በበረዶ ሰሞን አንድ ፊልም እያየሁ አገር ፍቅሮች የቀረቡበትን መዓዛ ሸገር አቅርባ አገር ፍቅሮችን ግሩም ፕሮግራም መሆኑን በዚህ አጋጣሚ ለመዓዛ ልነግራት ፈልጋለሁ። ድምፃውያኑ ሴቶች ናቸው ሁሉም የአንዷን ስም ለአንዱ የአንዱን ዘፈን ለአንዱ እየሰጡ ነው የሚያስተዋውቁት እና ወይ ጠርተው ብናር ምን አለበት ብለ አንደኛዋ ሮሮ ስታሰማ አሰምቻለሁ። እና አሁን ስም እንግዲህ ይሄኔ እኮ ለመጽሐፍ ባለመፈለግ ሳይሆን አቋት ይሆናል ፋንታ በሌ ምናልባት መጠየቅ ይህ ድረስ ይሄዳሉ መሰለ። ድሮ ገጣሚና ዜማ ደራሲዎች የሚገባቸውን ቦታ አይሰጣቸውም ብለን እንከራከር ነበር። አሁን እንደው ትልቅ እርምጃ ልንወስደው እንችላለን። እሱን ይጽፋሉ። ያስተባበረው ሰውዬ ስሙ ይጻፋል፣ ፎቶግራፉ ይነሳል። አንዳንዴ ከዘፋኞቹ ሲበልጥ እናየዋለን። ስዕል ዲዛይኑን የሰራላቸውን ስም ይጽፋሉ። ሁሉም ቦታ አለው ዘፋኟን እንዴት ትረሳታለ? ተስፋ አደርጋለሁ የምንሻሻልበት አንዱ ቦታ ይሆናል። ጥሩ ማስተካከያ ነው። አሉላ ታዲያ የቅድሙ ነገር የቅድሙ የበረዶ ጉዳይ አሉላ፣ ጠረግኑ ነው የሚባለው። ወገባችን እስኪ ጎብጥ ታው ማይሙት አሁን አዲሱ ጠርገሃል ይመስልሃል። ግን ጠር አይመስለኝም። ማለት ሰንፈ ሳይሆን አይፈቀድልህ። አዎ አይፈቀድልኝም። ሐኪም የተቆጥቷል። ብዙ ዋጋ አስከፈለኝ። ግን መጥተው ቆነደዱኝ ነው ምልክ ምን ያህል ከፈልክ? ረዝም ነው ከመቶ በላይ ከፍ ያለው ብር አይደለም የምታወራው። ደለል ከመቶ ዶላር በላይ ከፍላል። ታዲያ የዚህ በረዶ ነገር አዲሱ፣ ብዙዎች እንደውም ስራ የፈጠሩበትም ሆኗል። ታዳጊ ወጣቶች ከቤት ቤት ይህን አይነት አገልግሎት ለመስጠት እንደ ስራ የተጠቀሙበትን ሰምቻለሁ። የእኛዎቹም ታዳጊዎች ጥሩ ስም ያላቸው አርቲስቶቻችን ልጅ አንዱ ይህን በረዶ የሚፈጨውን መኪና ገዝቶ ለዚህ አገልግሎት መስራቱን ሰምቼ ተገርሜያለሁ። የዚህ የበረዶ አንድ ጥሩ ነገር ታዲያ ሉላ ባይበዛም ታነባለህ። ሲሰለች ደግሞ ፊልም ድራማ ታያለህ፣ ሙዚቃ ትሰማለህ። አንተስ በረዶ እንዴት አሳለፍከው? ነገሩ አዲሱ ትክክል ብለሃል። በግዴታ ቤት ውስጥ የሚቆይበት አጋጣሚ አንዳንድ ጊዜ ፈልገንም ስለማንችል ጭምር ብዙዎቹን አሁን የጠቃቀስካቸው ነገሮች አሁን የማድረግ ሰፊ እድል ይሰጠሃል። ከቤተሰብ ከራስ ጋር የመሆን አንዳንድ የምትፈቅዳቸውን ነገሮች ለማድረግ እድል ይሰጠሃል። ተገደህ የምትወጣበት ነገር የለምና እኔም ከሱ ብዙ የራቅ አይመስለኝም። የምወዳቸውን ነገሮች ለማድረግ እድል አግኝቻለሁኝ። ግን ጠረክ ማሳየት ፈልጋለሁ። ውድድር ባይኖረውም የአካባቢውንም የመንደሩን ራሱ ለመጠረግ አልተመለስኩኝ እኔ ነኛ። ወዲህም ደግሞ ጥሩ የአካል እንቅስቃሴ የምታደርገበት እድል ይሰጠሃል፣ ጨዋታም አለው ላቅበትም እንጂ በስልክ እኔም እንዳንተ ቀርጸው ነበር። ደጅን ስልክ ላይ ማድረግ አልችልበት ግን ቅድም እንዳልነው ጥሩ ጥሩ ነገር የመኖሩን ያህል በዚህ በበረዶ ሰሞኑን ቤት በተከተትንበት ጊዜ ድራማዎች፣ ፊልሞች እናይ ነበርና በብዛት በኢትዮጵያውያን የተሰሩ በሲዲ ወይም በዲቪዲ የሚታተሙ ፊልሞች ብዙ አየሁ። በአጋጣሚ እኔም ቤቴም በነገር ላይ እና የገጠመኝን አንድ ሁለት አስደናቂና አስቂ ነገሮች ላጫውትህ። ምን ይሁኑ ድራማው ሲያበቃ ወይም ሲጀምር የተዋንያኑ ስም ዝርዝር ይጻፍ የለም በሰሌዳው ላይ ልክ ነው። እና ምን አገኘ ከስሞች ሊጀምርልህ። በነገራችን ላይ እነዚህን በሳድስ ማለትም በሳድሱ ሆሄ በህ የሚያልቁ ቃላትን በክ የመጨረሱ ጉዳይ ቅድም ለጨዋታ እንዳነሳ ነው ፈሊጥ ሆኖ መደበኛ ንግግር ውስጥ ሁሉ መግባት ጀምሯል። እንደምን ነክ ደህና ነክ ወይ ምናምን። ይሄ እሱ እንመለስበታለን። ለእኔ የትልቅ የቤት ስራ ነው ይገባኛል። ወደ በረዶ ፊልሞች ስም ዝርዝር ልምጣና ይሄንን የተጫወቱት ወይም ቴክኒሽያኖቹ ሲደረድር ገብረ ጨርቆስ፣ ቴድሮስ ገብረ ህይወት፣ ወንደሰን እነዚህን ስሞች በትክክል ጽፈህ ለአንባቢ እንዴት ተዋለህ? ወንደሰን ከማለት ወንድ ወሰን ብሎ መጻፍ ምን ያስቸግራል ነው ቴድሮስ እንዴት ትላለህ? ቴዎድሮስ ማለት ሲቻል። ገብረ ህይወት እንዴት ትላለህ? ገብረ ህይወት ማለት ሲቻል። እንዴት ገብረ ጨርቆስ ትላለህ? ስሙ የወጣበትን ትርጉሙን ለመግለጽ የተፈለገውን ነገር አሁን ይሄ ጨርቆስና ቂርቆስ እንኳን ይከብዳልን እንበል ቴድሮስ ትላለህ እንዴ? ቴዎድሮስ ማለት ሲችል ወንድ ሰን ትላለህ እንዴ? ወንድ ወሰን ወንድ የተውኳል። ይሄንን የሚያው ያልተማሩ ህጻናት ሌላ ጊዜ ወንድ ወሰን ብዬ ብጽፍ ልክ አይደለም ነው የሚሉኝ። ወደሌላ ስም ይሆናል። ቴዎድሮስ ብዬ ብጽፍለት፣ የለም ቴድሮስ ነው ይለኛል። በጣም አስቸጋሪ ነገር ነው። ና ሌላም የታዘብኩት ነገር አለ በደንብ እሱም በስነ ስርዓት የምንዋይበት ነው። ና የመዝናናቴን ያህል እየሳቅኩና እየተገረምኩ አይቻሉ ልልህ ነው። ይሄ ነው አዲሱ። እነኚህ እንዳልከው የሚያነጋግሩ ናቸው። ትርጉሙን የሳተ የሚመስል ወደ ትልቁ ጥያቄ ነው የሚወስደን ባለፈው የራዲዮ መጽሔት ፕሮግራማችን የአመቱን ምርጦች ስናመጣ አሜሪካዊው ማቲዩ ና እዚህ ተወልዶ ያደገው ነቢያት ደምሴ ለቋንቋ ለባህል ግድ የሚላቸው መሆናቸውን ሆን ብሎ ሲያጠኑ አይተናል። የእነኚህ ሁሉ ችግሮች መሰረቱ ኛል ቋንቋን ባህልን ያህል ማንነት መገለጫ ግድ የሚለው ባለቤት የማጣት ጉዳይ እንደ ዘበት በተገኘ መንገድ የማስተናገድ ችግር ነው የሚመስለኝ። ቅድም እንዳልከው ግን አንዳንድ የገጠመኝ ነኝ ካላለ በስተቀር ያልከው ነገር አንዳንድ ሰው ሊል ይችላል፣ ካለማወቅ። አሁን ሰሎሞን ብዬ መጻፍ አለብኝ አውቃለሁ። የለም እኔ ለ ነው ሎ አይደለም፣ ሰሎሞን አትበል ቢለኝ አሁን ወይም ጓደኞቻችን እዚህ ያሉት ቡሩክ የሚባል ሰው ብሩክ ብሎ ይጽፋል። የለም ቃሉ ቡሩክ ነው ብዬ ባረመው በፍጹም እምቢለ ስሜ ነው ምናገባ ሌለኝ አይችልም። መገኛው ቃሉ ራሱ ቡ ነው ብ አይደለም ብ አይደለም። እና እንዲህ አይነት ነገሮች እና ወንደሰንም ወንደሰን ሌለኝ አይችልም ብዬ አስባለሁ። እስቲ ባለስሞቹ የሚሉን ይጻፉልን። ነገር ግን በስያሜ ብቻ ሳይገታ የቋንቋ አጠቃቀም ነገር ግድ ለሚላቸው እኛም የተሻለውን መንገድ በማሳየቱም ባለሙያዎችን የአዲስ አበባ ዩኒቨርሲቲን ምሁራን በመጋበዝ ጭምር ከዚህ ቀደም እንዳደረግነው ተከታታይ ዝግጅታችን መመለስ ያለብን ይመስለኛል። የራስ የሆነን ባህልና ልማድ እንደ ዘበት የመተው ጉዳይ ካልተጠየቀ እዚህ ጋር ልክ አይደለም ካልተባለ መቆሚያ የለውምና ድጋሚ ወደዛ መሄድ ያለብን ይመስለኛል። አድማጭም እንዲነጋገርበት እንጋብዛለን፣ እና ተነጋገሩበት ማለታችን ነው። የሚቀጥለውን በኋላ ላጫውታ አሁን ላጫውታ ብናቆየው ከአንድ ዝግጅት በኋላ ብንመለስበት ምን ይመስልሃል? መልካም ታዲያ አሁን ወደ አዲስ አበባ እንሂድ። የንጉሴ አክሊሉ መስኮት ነው፣ ድጋሜ ሊከፈት ነው። ንጉሴ ሰላም በድጋሜ። ዛሬ አልተላቀቅንም እባክህ፣ መሰለኝ አዲሱ የዛሬ ዝግጅትህን አቅርብ ነው መሰለ የምትለኝ። መስኮቱም ከርቀት መከፈቱ እየታየ ነው። ለብልህ አይነግሩ ለአንበሳ አይመትሩ። አየህ፣ ቅኔ ዘረፋ ይባል ነው። ነጠቅኩህ። ሁለተኛውን ቅኔ ዘረፋ እንደዚህ ነው። ቀጥል ንጉሴ። ጥር ሀያ ዘጠኝ ቀን፣ የዛሬ ሳምንት እሑድ የአቡነ ጴጥሮስ ሐውልት ተመልሶ ሊቆም ነው ሲባል ሰምቼ ነበርና፣ ወደዚያው አምርቼ ነበር። ጠፍተን ስንፈለግ የምንገኝበትን ጅማባርን አልፌ የአደባባዩን መስቀልኛ መንገድ ተሻግሬ የመጀመሪያውን አዣንስ፣ የኋለኛውን ወሬ ምንጭ፣ የአሁኑን የኢትዮጵያ ዜና አገልግሎት ኢዚያ አጥር ይዤ እየተዘጋጀ ያለውን የአቡነ ጴጥሮስ አደባባይ ወደ ኋላ ትቼ በንጉሠ ነገሥቱ ዘመን የፕሮፓጋንዳ ሚኒስቴር በኋላ የማስታወቂያ ሚኒስቴር የደርግ የማስታወቂያና መርሃ ብሔር ሚኒስቴርን የአሁኑን ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ፋካልቲን ቃኝቼ ቀድሞ የነበረውን ግርማ እሱንም አይቼና ተመልክቼ ብዙ ነገር አስታውሼ ከፊት ለፊት ያለውን የዓላማ ባንዲራ መስቀያ ሰንደቅ ብቻውን ቆሞ አይቼ ከኢትዮጵያ ሬዲዮ ዋና መስሪያ ቤት ስቱዲዮ ስደርስ የወዳጄ የግሪጎሪ ሚሰለዲስን የሸዋ ጋራዥ አጥር ተደግፌ ስቱዲዮ ኤ ቢ ሲ ዲ ኢ እዚህ አዋጅ፣ እዚህ መግለጫ፣ እዚህ ፕሮፓጋንዳ፣ እዚህ ፕሮግራም እዚህ ዘፈን፣ እዚህ ማስታወቂያ፣ አቤት ወከባ፣ አቤት ግርግር፣ አቤት ጥድፊያ ይሄ ሁሉ ትዝ አለኝ። ድሮ ድሮ አንጋፋዎቹ የኢትዮጵያ ሬዲዮ የቴክኒክ ባለሙያዎች ጋዜጠኛው ጥሩነህ ማሞን ጨምሮ፣ ተስፋዬ ኃይሌ፣ ብርሃኑ ተፈሪ፣ ኪሮስ ወልደ ሚካኤል በታሪክ የሰሙትንና ያዩትን ሲያጫውቱን የቅርቡ የመጀመሪያው ጠቅል ሬዲዮ የኋላው ኢትዮጵያ ሬዲዮ በደርግ ደግሞ አብዮታዊት ኢትዮጵያ ድምፅ ይባል የነበረው ስቱዲዮው፣ ክዳን አልነበረውም፣ ጣሪያ ከላይ ፀሐይና ዝናብ ይገባል። ከስር ደግሞ እንደ ጊዜው የማስታወቂያ ሚኒስትር አባባል የገዳም ሰፈር ዶሮዎች ኩኩሉ አልነጋም እያሉ የሚጫወቱበት ይመስላል። ታሪኩ ባጭሩ እንደዚህ ነው። የወቅቱ የማስታወቂያ ሚኒስትር አገራማን ብለው ቤታቸው ቁጭ ብለው የዘመኑን ግሩንዲንግ ሬዲዮ ከፍተው የቅዳሜ ፕሮግራም እየተከታተሉ እያለ የገዳም ሰፈሩ አውራ ዶሮ በረጅሙ ሲጮህ ይሰሙና ከመቅጽበት ሲበሩ አቡነ ጴጥሮስ ስቱዲዮ ይደርሳሉ አስተናጋጁን ያገኙታል። ጥሩ ነህ ማሞ፣ ይጮህበታል ብላችሁ ብላችሁ ስቱዲዮውን የገዳም ሰፈር አውራ ዶሮ መፈንጫ አደረጋችሁት ብለው ይቆጣሉ። አስተናጋጁም ሁለት እጆቹን እያሻሸ፣ ፈራ ተባ እያለ እንደው ዶሮው በረጅሙ ጮኸና ጌታይም ምን ተፈጠረ ብለው ደንግጠው አውራ ዶሮው ጮኸቱን ገና ሳይጨርስ መጡ እንጂ ነገርዬው እኮ ጌታዬ የሮመር ሰዓት ማስታወቂያ ነበር ሲላቸው፣ ነገርዬው እኮ አልክ ብለው በፈገግታ እንደተለዩት ይወራል። የዛሬ ሰማንያ አንድ ዓመት የተመሰረተው ትክክለኛ ስሙ የኢትዮጵያ ሕዝብ የሀገር ፍቅር ማህበር የመጀመሪያዎቹ ዘፋኞች መሰንቆና ክራራቸውን የሚደረድሩት የአገር ፍቅር ትዝታው አይረሳም ለሚያውቀው ብለው የሚዘምሩት ነፃነት የእኛ ክብር ካባ ጠቅል ጋር በማለት የሚጫወቱት ነፃነት ገዳሜ እያሉ የነፃነትን ፋይዳ እያሽሞነሞኑ እያጎሉ ያቀርቡ የነበረው በዚሁ በአቡነ ጴጥሮስ ስቱዲዮ ላይቭ እዛው በቀጥታ ስርጭት ተገኝተው ነበር። ከላይ ጣራ የለ ክዳን የለ ያ ጊዜ የዛሬ ሰባ አመት በዚህ አይነት ለኢትዮጵያ ህዝብ ያስተላልፉ እንደነበረ ይነገራል። በሌላ በኩል ደግሞ ጨዋታን ጨዋታ ያነሰዋልና የአስራ ስምንት መቶ ሰማንያ ስምንቱና የአስራ ዘጠኝ መቶ ሀያ ስምንቱ ጀግኖች አርበኞች ገርል ታሪክ የሚወራበት የአስራ ዘጠኝ መቶ አርባዎቹ የኮሪያ ዘማቾችም ታሪክ እንዲሁ የሚወሳበት ይኸው ስቱዲዮ ነበር። ዘመናዊ ህገ መንግስት መሰጠቱና ፓርላማ መቋቋሙ የተበሰረውም ከዚሁ ስቱዲዮ ነበር። የአምሳ ሁለት ዓመተ ምረቱ የሻምበል አበበ ቢቂላ የሮም ኦሎምፒክ ድል የተበሰረውም ከዚሁ ነበር። የአስራ ዘጠኝ መቶ ሀምሳ ሶስቱ ጀግኖቹን ራስ አበበ አረጋ እየተገደሉበት የነ ጄኔራል መንግስቱ ነዋይ መፈንቅለ መንግስት መልእክት የተላለፈው ከዚሁ አቡነ ጴጥሮስ ስቱዲዮ ነበር። የሀምሳ አራት ዓመተ ምሕረቱ ሶስተኛው የአፍሪካ ዋንጫ ድሉ የተበሰረው እንዲሁም ደግሞ የሀምሳዎቹ አጋማሽ የሶማሊያ ጦርነት ነጋሪት የተጎሰመውና ድል የተገኘው የጃፓን ቶኪዮ ኦሎምፒክ ሁለተኛው የአበበ ቢቂላ ድል እንዲሁም ደግሞ ሌላው በንጉሰ ነገስቱ ዘመን አባይ ይገደባል ተብሎ ዜናው የተነገረው በዚሁ ታሪከኛ አቡነ ጴጥሮስ ስቱዲዮ ነበር። አሁንም ትዝታ ውስጥ ነኝ። ሰመመን ውስጥ ነኝ። አዲሱ ተያይዞም በሜክሲኮ ኦሎምፒክ የሻምበል ማሞ ወልዴ ለሀገራችን በማራቶን ሶስተኛውን የወርቅ ሜዳይ ማግኘቱ የተነገረው ከአቡነ ጴጥሮስ ስቱዲዮ ነው። ስድስተኛው የአፍሪካ ዋንጫ ተዘጋጅቶ ጥሩ ቡድን አዘጋጅተን አሳዛኝ ተሸናፊ የሆን ነው። የዚህም ዜና የተነገረው በዚሁ ስቱዲዮ ነው። የዛሬ አርባ አራት ዓመት የቀዳማዊ ኃይለ ሥላሴ ሰማንያኛ ዓመት የልደት በዓል ላይቭ በቀጥታ ከደብረ መንክራ ስዕል ቤት ኪዳነ ምሕረት የተላለፈው ከዚሁ ስቱዲዮ ነው። የስልሳ አምስቱና የስልሳ ስድስቱ አሰቃቂ የረሀብ እልቂት የተገለጸው፣ የአስራ ዘጠኝ መቶ ስልሳ ስድስቱ አብዮት መቀጣጠል የታወቀውና የተነገረው፣ የጦር ኃይሎች የህዝቡና የወጣቱ ለለውጥ መነሳሳት የተነገረው፣ የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ መፍረሱ የታወቀው፣ የንጉሱ ከስልጣን መውረድና ዜና እረፍታቸው እንደ ቀልድ የተነገረው፣ የደርግ ርዕሰ ብሔር መሆን የታወጀው ከዚሁ ስቱዲዮ ነው ይሄ ታሪክ ነውና እንዲቀመጥም ነው እንደው ጨዋታን ጨዋታ ያነሳዋልና እስቲ እንደው ልብ ብላችሁ አዳምጡኝ የስልሳዎቹ ባለስልጣናት መረሸን በደርግ ኢትዮጵያ ህብረተሰባዊት ሶሻሊስት መሆኗ እንዲሁም ደግሞ ታላቁ የመሬት ላራሹ አዋጅና ይከፈላል ተብሎ እስከ ዛሬ ድረስ ካሳ ሳይከፈልበት የቆየው የከተማ ቦታና ትርፍ ቤት አዋጅ የተነገረው የተነገረውና ነጋሪት የተጎሰመው ከዚሁ ከቀድሞው ጠቅል ከኋላው የኢትዮጵያ በኋላም ደግሞ በደርግ ጊዜ አብዮታዊ ድምፅ ይባል ከነበረው ሬዲዮ ነው። የእድገት በህብረት የእውቀትና የስራ ዘመቻ የተካሄደው፣ የሶማሊያ ጦርነት የተካሄደው ነፃ አውጪው አብዮታዊ ጦራችን እንደ ካራ ማራ እንደ ጭናክ ን ሰሜንም ደግመህ ድል አሳየን ተብሎ የተዘመረው ከዚሁ ስቱዲዮ ነው። የደርግ አብዮት ልጆቿን መብላቷ በየጊዜው የተገለጸው ከዚሁ ነው። ለውጡ ከተከላካይነት ወደ አጥቂነት መሸጋገሩ የሻምበል ምሩጽ ይፍጠር መሀል ላይ የአስራ ዘጠኝ መቶ ሰባ ሁለቱ የሞስኮ ኦሎምፒክ በአንድ ድንጋይ ሁለት ወፍ በአምስት ሺና በአስር ሺ ድል መቀዳጀቱ የተበሰረው ከዚሁ ስቱዲዮ ነው። ጊዜያዊ ወታደራዊ አስተዳደር ደርግ ኢሕዲሪ የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ተብሎ የኮሎኔል መንግስቱ ከደርግ ሊቀመንበርነት ወደ ፕሬዚደንትነት መሸጋገር የአስራ ዘጠኝ መቶ ሰባ ሰባቱ ረሃብ ይሄ ሁሉ የቤተ እስራኤሎች እስራኤል ኢየሩሳሌም ጉዞ የኮሎኔል መንግስቱ የመኮብለል ዜና የኢህአዴግ አዲስ አበባ መግባት ዘርግ ለጭቆና ይጠቀምበት የነበረውን ስቱዲዮ ለሰፊው የኢትዮጵያ ህዝብ አገልግሎት እንዲውል ተቆጣጥሬዋለሁ ብሎ ቃል የገባበት መግለጫ፣ የኤርትራ መገንጠል፣ የአሰብ ወደብ ለኤርትራ መሰጠትና የሽግግር መንግስቱ ኢፌዴሪ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተብሎ እንደገና መንግስታዊ ሥራውን መቀጠሉ ኢህአዴግ እነዚህ ሁሉ እንግዲህ በዚህ ስቱዲዮ የተነገሩ ናቸው። ከትዝታ ሰመመን ወጥቼ ሙዝና ብርቱካን የምፈልግ ይመስል እንደገና ወደ ኋላ የአቡነ ጴጥሮስን የዜና አገልግሎትን አጥርዬ፣ ወደ ግራ አትክልት ተራን እያየሁ፣ ወደ ቀኝ፣ ወደ ጣሊያን ሰፈር ወደዛ ሲሄድ አንድ ድንጋይ አቆመኝ። ቀላል ድንጋይ አልነበረም። ድንጋይን በለው እንጂ ድንጋይ አይደለም። ጽሑፍ አይቼ ነው። ብፁዕ አቡነ ጴጥሮስ ዘምስራቀ ኢትዮጵያ ኮኮሃ ሃይማኖት ጴጥሮስ ስምከ ሕያው ዘእይ መውት። የሃይማኖት መሰረት የሆንክ ጴጥሮስ ስምህ ሕያው ነው አይሞትም፣ ይላል በግርማዊ ንጉሠ ነገሥት ቀዳማዊ ኃይለስላሴ ሐምሌ ሀያ ሁለት ቀን አስራ ዘጠኝ መቶ ሰላሳ ሶስት ዓመተ ምሕረት የሚለውን ከድንጋይ ላይ የተቀረጸውን ጽሑፍ አንብቤ ስጨርስ ፊቴን እንደገና ወደ አራዳ ጊዮርጊስ ወደ ምኒሊክ ሐውልት መልሼ የታሪክ ሰው ፍለጋ ጉዞዬን ቀጠልኩ። ብፁዕ አቡነ ቀውስጦስ መጀመሪያ ሲነሳ እኛ ምጥርጥር ውስጥ ነበርን። እንዲያውም እኔ አልፌ ተርፌ ማመልከቻም ለመጻፍ ሞከር አድርጌ። በአካባቢ ሆነው ነበር ያሉ ለሳቸው ላቀርብ ስል ይተከላል ሲባል እጅግ በጣም ደስ ብሎኛል። በበዛ ኢትዮጵያ ደስታ ነው ሲሆን ሲሆን እዚያ ቦታ ላይ አይመችም እንጂ ቤተ ክርስቲያን ሊሰራም ይገባ ነበር ባይ ነኝ። እንደ ጥንቱ ደግሞ ታሪኩ ሳይጣስ ደን አድርገው ሊሰሩት ነው ተብሎ ስለተነገረ በሁላችንም ላይ ከፍ ያለ ደስታ ተሰምቶናል። እግዚአብሔር እውን ያርገው። አሁንም እንግዲህ ተዳርሷል። የተጀመረው ተስፋ በተግባር ሲፈጸም ደግሞ እዚያው በቦታው ተገኝተን ደስታችንን እንገልጻለን። ብፁዕ አቡነ ቀውስጦስ ከልብ አመሰግናለሁ። አድማጮች፣ በዚህ አጋጣሚ የዝግጅቴ ተባባሪ የሆነኝን የአድዋ ድልድዩን አቶ ሲራክ ተፈራን አመስግኜ በዚሁ ልሰናበት። አመሰግናለሁ። እናመሰግናለን ንጉሴ። አድማጮች እኔና ንጉሴ ከወይዘሮ ስምረት አያለው የታምሩ ጋር ወደ ጀመርነው ውይይት ተመልሰናል። እስቲ አንድ ጥያቄ ወይዘሮ ስምረት፣ ውግዘት በአንቺ መረዳት ምንድን ነው ማለት ምን ማለት ነው? ውግዘት ግዝት፣ ለእኔ ምን ቃል በቃል ትርጉሙን ከሆነ የምጠይቀኝ አንድን ነገር ከአንድ ነገር መለየት በሃይማኖት ጉዳይ ላይ ደግሞ ስንመጣ በእምነት የማይመስልህን መለየት ነው ከማህበረ ምእመናን ወይም ከማህበረ ቤተክርስት አሁን አለቃ ያስተላለፉት ግዝት ከባድ ነው። ይሄንን ከበድ ያለ ግዝት ተግባራዊ መሆን አለበት የሚል አቋም እንዳለሽም በመጽሐፉ ላይ አንብብ ያለው አንቺ አልተፈታም አሁንም እንዳለ ነው ነው የምትይው? እንዴት ታይዋለሽ? በአሁኑ ዘመን በተለይ አሁን ጳውሎስ የሉም፣ ሌላ አይነት አስተዳደር ነው። እርግጥ እምነቱ አንድ ነው። ይሄ ሁኔታ ተግባራዊ ሊሆን የሚችልበት ሁኔታ አለ? ቢያንስ ቢያንስ እንደው የተመኘሽውን ውይይት ሊያመጣ እንኳን ይችላል? ከዚሁ ጋር አዲሱ እሺ፣ አለቃ መቼም እንግዲህ ግዝትን ያህል ነገር ሲያስተላልፉ ብዙ አስበው ብዙ ተጨንቀው ብዙ አውጥተው አውርደው ነበርና እንደ ውጭ ጥምቀታቸውን እንዴት ታይ ነበር? ምን ነበረ ስሜታቸው? ወደዚህ ውሳኔ ላይ ከመድረሳቸው በፊት ወደ ግዝት ምን ያህል ይጨነቁ ነበር? ይህንን ማብረሽ ትገል አዎ፣ ይሄ በጣም ከባድ ነገር ነበረ በጊዜው። ለምንድን ነው ሊያስከትል የሚችለውን ነገር በደንብ አድርጎ አብጠርጥሮ ጠንቅቆ ያውቀዋል። ግዝቱ ሲያርፍ ምን ማለት እንደሆነ ሥጋዊም መንፈሳዊም ጠባይም አለው። መንፈሳዊ ጠባዩ በጣም ከባድ ነው። ሊያስከትል የሚችለው በጣም ብዙ ተከታታይ ነገሮች፣ ሚስጥራዊ ነገሮች ስላሉ፣ አሁን እንደውም በአብዛኛው ምናልባት ሰዎች ያገነዘቡት ይሄንን ነው እንጂ ይሄን ስለሆነ ነው እንጂ፣ ከሚስጥራዊ ጸባዩ አንጻር ስንመጣ በአጠቃላይ ይሄ ግዝት የተላለፈባቸው ጳጳሳት፣ ቀሳውስት፣ ዲያቆናት በሙሉ ቤተ ክርስቲያኒቱን እያገለገልን ነው እያሉ ያሉት ሁሉ በአሁኑ ሰዓት መንፈሰ እግዚአብሔር የተለያቸው ናቸው። በሹመታቸው ጊዜ የተሰጣቸው በሚቀቡ ጊዜ የተሰጣቸው ስልጣነ ክህነትን በሚቀበሉ ጊዜ የተሰጣቸው የተቀበሉት መንፈስ ቅዱስ እንኳን በሹመታቸው አይደለም ክርስቲያን ሲሆኑ የተሰጣቸው ነው እስከዛ ድረስ የተገፈፈበት ነው። ጥልቅ ነው። በጣም ከባድ ነው። እሱ እንደውም ነገሩ ስለከበደው ለተወሰነ ጊዜ እንደም በዝምታ እንትን ለማለት ለመታገስ እና በጣም እንትን ለማቆየት ነገሩን ብዙ እንትን ብሏል። ጥሯል። ቀላል ነገር አይደለም ግዝት ማለት። ምናልባት ከቤተ ክህነቱ በዚህ ጉዳይ ላይ እንነጋገር ተብሎ ጥሪ ቢቀርብልሽ ለመሄድ ፈቃደኛ ነሽ ወይዘሮ እኔ ቅር የሚለኝ ነገር የለም። ስለ ቤተ ክርስቲያን እኔ ሁልጊዜም ይቆጨኛል፣ ሁልጊዜ ማዝናለሁኝ። ለምን በቅርበት ነው ያደግኩት። ይቺ ቤተ ክርስቲያን ምን አይነት ታላቅ ቤተ ክርስቲያን እንደሆነ ለጠቅላላ ለኢትዮጵያውያን ሁሉ የምትበጅ የሁላችንም ትንፋስ የሆነች ቤተ ክርስቲያን ነች። ይህን ጥያቄ ያቀረብኩት ምንድን ነው አለቃ በሞቱ ጊዜ በጸሎ ተፍታቱ ወቅት ሟቹ ፓትሪያርክ ለመምጣት ፈልገው እንዳልተፈቀደላቸው እና እንዳልፈለጋቸው እሳቸውም በኑዛዚያቸው እነሱ እንዲገኙ አለመፈለጋቸው ተጠቅሰ ተጠቅሷል ያን ያህል መለያየት ከነበረ ዛሬ ጥሪ ቢደርስሽ ትሄጃለሽ ወይ ማለት ለዚህ ነው ሰዎች ቢረስሽ ትሄጃለሽ ስትለኝ፣ በዚህ ጉዳይ ላይ ከእኔ የሚጠበቅ ነገር ካለ፣ እኔ ላደርግ የምችለው አስተዋጽኦ ካለ፣ እኔ ልሰጥ የምችለው መረጃ ካለ፣ ስለ ቤተ ክርስቲያን ሲባል ይሄዳለሁኝ። ለምን አልሄድም? ለመዋየት ነው እንግዲህ። ከተወያየሽ ደግሞ ምናልባት ያለቃ ሀሳብ ላይሆን ይችላል። እሳቸው ውይይት አይደለም የፈለጉት፣ መልስ ስጡ፣ ውሳኔ ስጡ ነው፣ ተሳስታችኋል ነው። ተሳስታችሁ እንደሆን እንዳልሆን እስቲ እንነጋገርበት አይደለም። ያለቃ አቋም ልክ ነው፣ ተሳስታችኋል፣ ቀኖና አፍርሳችኋል፣ ሕገ ቤተ ክርስቲያን ጥሳችኋል نسها جبو تملا سنه. ይነጋገራሉ ከግዝቱ በፊት ጠይቋለሁ። ከገዘቱ በኋላ ግን ድርድር የለም። ግዝት መፍታት ወይም አለመፍታት ነው እንጂ አሁን እኮ ድርድር አይደለም። አዲሱ እንዴ እኔ ማነኝና ነው የምደራደረው? በመጀመሪያ ደረጃ አይደለሁኝም ወይም ደግሞ የእሳቸውን ስልጣን የእሳቸውን ኃላፊነት ተረካቢ አይደለሁኝም። እኔ ገባኝ። ግን እንደ አንድ ምዕመን፣ እንደ አንድ ኢትዮጵያዊት ያልከኝ ስለመሰለኝ ነው። ልክ ነው። በዛ መልክ ከሆነ እና ከእኔ የሚጠበቅ ነገር ካለ እንደ አንድ ምዕመን ስለ ቤተ ክርስቲያን ይስል ተነጥለው በጣም በብዛት ደግሞ ይህንን ግዝቱን ተቀብለው ከውጭ ሆነው በእግዚአብሔር ፊት ራሳቸውን ያቆሙ ቀንና ሌሊት የሚያለቅሱ ነባሪቱን ቤተ ክርስቲያን መልስልን እያሉ የሚያዝኑ እኮ በጣም ብዙ ሺ ምዕመናን እኮ አሉ። እነሱም መረሳት የለባቸው። ሌላው ቤተ ክርስቲያን ወደ አንድነቷ መመለስ እንዳለባት ሁሉም ሰው የሚያስብ ይመስለኛል። ይሄ ጉዳይ የሚጨንቀው ይመስለኛል እያንዳንዱን ክርስቲያን ከነዛ ሰዎች የተለየው አይደለሁኝም። እኔ እና እንደ አንድ ሰው ከእኔ በኩል የአባቴን ግዝት አስመልክቶ በተለየ እንትን ማለቴ ሳይሆን በአጠቃላይ ስለ ቤተ ክርስቲያን ደህንነት፣ ስለ ቤተ ክርስቲያን አንድነት የቀደመ ልዕልናዋን የቀደመ ክብሯን ለመመለስ ስለሚደረግ ስለ ማንኛውም ነገር ተሳታፊ ለመሆን እኔ በጣም ደስተኛ ነኝ። ይህን ነው ለማለት ይፈለጉ። የቤተ ክህነት ነገር እውነቱን ለመናገር ግዝት በእውነት በቤተ ክርስቲያኑ አባቶች ዘንድ ተገቢው ትኩረትና ግንዛቤ የተገኘለት አልመሰለኝም። ባለፈው ጊዜ ሁለቱን ሲኖዶሶች ለማስማማትና ቤተክርስቲያኒቱን አንድ ለማድረግ ጉባኤ በተጀመረበት ጊዜ እንግዲህ ጉባኤ የተጀ የተጀመረው ስብሰባ ንግግር የተጀመረው በሁለቱ መካከል መወጋገዝ ስለነበር ያለ መፍታት ነው። ድርድሩ ወደ ሰላማዊ መንገድ ሳይመጣ ድርድሩ ሳይፈጸም እርቅ ሳይወርድ የሁለቱ ሲኖዶስ አባቶች በአንድነት ቀድሰዋል። እነዛ ነገሮች መስተካከል አለባቸው። አሁንም ቢሆን የቅዱስ ሲኖዶሱ ውሳኔ መቼ ነው ተከብሮ የሚያውቀው? ምንድን ነው ቀደም ሲል የነበሩት ፓትሪያርክ በነበሩ ጊዜ የተላለፈው ውሳኔ የተላለፈው ውሳኔዎች የቀሩ የሉም እንዴ አሉ كحاولتما <applause> جمتك <applause> ወደፊት ውይይት ይደረግበታል ብለን ብዙ አለ። በዚሁ ግን ዘጋውና ብናቆመው የመጨረሻ ድል ለወይዘሮ ሽምረት ብትሰጣት ደስ ይለኛል። እኔ ዋናው በዚህ መጽሐፍ ዙሪያ መዋየት የፈለግነው አንደኛ እንዴት ተሳካልሽ መረጃ። አሁን ለምሳሌ ዛሬም የአባቴን ግዝት ተቀብለው የአባቴን ቃል አምነው ቤተ ክርስቲያን የማይሄዱም አሉ፣ ግዝቱንም አከብረው የተቀመጡ አሉ ብለሻል። እንግዲህ ምን ያህል መረጃ እንዳለሽ አላቅም። ምን ያህሉ ምእመን ቤተ ክርስቲያን ዛሬም እንደማይስም ባለቃ ግዝት የተነሳ ይህን አንቺ አጣርተሽ ይሆናል ግን መፍት ሞቴ የሚሆነው አንድም ምእመን ቢሆን አንቺም አንዲት ምእመን ከቤተ ክርስቲያን ከምትርቂ ሌላውን ምእመን ከቤተ ክርስቲያን ከሚርቅ ቤተ ክነቱ ሲኖዶሱ አባቶች ግድ ሰጥቷቸው በዚህ ነገር ተይዘው ያሉ ካሉ መፍትሄ እንስጥ ብለው ውይይት ቢቀመጡና አንድ መፍትሄ ቢሰጡ መልስ ቢሰጡ መልካም ነው። ላለው ከዚህ በላይ እኔ እሺ ወይዘሮ ሰምረት እኔ ደግሞ ይሄንን ጉዳይ በግዝት ላይ ላሉት ጳጳሳት መተው የለብንም ባይልኝ በበኩሌ ለምን በለኝ። ቤተ ክርስቲያን እኮ በሕዝብ አንድነት የተገነባች ስለ ሕዝብ ቀዋሚና ዘላቂ ሕይወት ስትሰራ የኖረች ወደፊትም የምትኖር፣ ዛሬም እየሰራችለች ግዙፍና ረቂቅ ጊዜያዊና ዘላለማዊ ኃይልና ሕይወት ያላት ቀዋሚቱ የሕዝብ ድርጅት ነች። ይሄ የአባቴ ቃል ነው። አሁን የማነብልሽ መንፈሳዊት የእግዚአብሔር መንግስት ናት ይላታል። ቤተ ክርስቲያን ስንል ከመጨረሻ ደረጃ ላይ በአጥቢያ ቤተ ክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ስል ካለ ከአንድ ምእመን ጀምሮ እስከ ላይ እስከ ፓትርያርኩ ድረስ ያሉት ሁሉ ናቸው፣ አይደለ? እንደ አንድ ሰው አካል ማለት ነች፣ ማህበረ ክርስቲያን ማለት ቤተ ክርስቲያን ማለት ሁላችንም አንድ ላይ ነን። ለተወሰነ ሰው የምንተወው ነገር አይደለም። ይሄ ምእመናንም ቢወያዩበት እንዳልሽው በእውነቱ ስለ ግዝት እንግዲህ የቤተክርስቲያን ሚስጥር ነውና ከሊቃውንቱ ከአባቶችም ተሰብስቦ በነገሩ ላይ መምከር ተገቢ ይሆናል። ለማንኛውም አፈጻጸሙን ወደፊት ተዋይቶ መፍትሄ ይበጅለታል። እንደው ወደዛ የሚያደርስ ነገር ብቻ በተገኘ እንበልና በዛውን ቋጫው በዚህ ላይ ከአድማጭም ከቤተ ክህነቱም አንድ ነገር ከተገኘ ተመልሰን እንመጣለን። አይሻልም ንጉሴ? ጀምረው መልካም ነገር እንዲመጣ ስለሆነ ብዙ መሻሻል ሊመጣ የሚችለው በዚህ አይነት መንገድ ነው ብለን ስለሆነ በሲኖዶስም በኩል በጠቅላይ ቤተ ህክመትም በኩል በግልም ደግሞ አላፊነት ደረጃ ኖሯቸው በዚህ ጉዳይ ላይ እንወያያለን እኛም ሀሳብ ይሄ ነው የሚሉ ካለ ዞሮ ዞሮ መደምደሚያው ውይይቱ ወደ አንድ ሰላም ወደ አንድ አቅጣጫ ለመምጣት ስለሆነ ጥሩ ነው በእኔ በኩል ዞሮ ስምረት በጣም አመሰግናለን መልካም ጥሩ ነው አዲሱ አመሰግናለሁ ይህ ንድር ስለሰጠኸኝ እኔ በዚህ በተሰጠኝ እድል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ለጠቅላላ ወገኖቼ የማስተላለፈው መልእክት ምንድን ነው? ይሄ አባቴ አለቃ ያሉ ታምሩ ያስተላለፉት ግዝት ዝም ብሎ በቀልድ የሚታለፍ ግዝት መሆን የለበትም። ሰዎች ትኩረት ሊሰጡት ይገባል። ምክንያቱም ቤተ ክርስቲያናችንን በጣም ብዙ እየጎዳ ነው የሚል ስጋት አለኝ። የራሴ ብዙ የምገነዘባቸው ነገሮችን ስላሉ ይህንን ደግሞ እያንዳንዱ ምእመን እያንዳንዱ ክርስቲያን ከዛሬ አስር ዓመት ከዛሬ ሀያ ዓመት ከዛ ዛሬ ሰላሳ ዓመት ከዛሬ አርባ ዓመት በፊት እቺ ቤተ ክርስቲያን የነበረችበትን ሁኔታ መንፈሳዊ ልዕልና ነው የምለው ስናገር ለምንድን ነው ስጋዊ ነገር ስጋዊ ነው ስጋዊ ነገር እኮ ቲያትር ቤትም አለ ሙዚቃ ቤትም አለ ግን መንፈሳዊ በረከት የምናገኝበት ለራሳችንም ለሀገራችንም ለትውልዱ ለሚከተለን ለሚቀጥለው ለሚወርሰን ትውልድ መንፈሳዊ በረከትን የምናገኝበት እውነተኛ የእግዚአብሔር ቅዱስ መንፈስ የሚሰራባት እንድትሆን ለማድረግ ያስችል ዘንድ ሁሉም ሰው በያለበት በርትቶ ከአጥዲ አብያተ ክርስቲያን ጀምሮ ያሉ ምእመናን በዚህ ጉዳይ ላይ በርትተው እስከ ላይ ድረስ ያሉት ስለ ተገዘቱም ተብሎ እኮ ደግሞ ምልህ ማለት አይቻልም። ሕሊናው የሚወቅሰው ሰው ሊኖር ይችላል ብዬ አስባለሁ እኔ እና ስለ ቤተ ክርስቲያን ሲባል ለቤተ ክርስቲያን አንድነት ሁሉም ሰው በርትቶ ተባብሮ በዚህ ጉዳይ ላይ መስራት አለበት፣ መወያየትና አንድ መፍትሄ ማምጣት አለበት።

ያነጋግራል ከሚለው ልንደረደር እንችላለን። ሁለት ነገሮችን ብያሉበት ለአድማጮች ምናደርስ የሲኒማ ሙያ ውስጥ ያሉ ደራሲዎችም ዲሬክተሮችም የዚህ ጉዳይ ባለቤቶች ናቸው እና ይበልጡን ደግሞ ተደራሲው ተመልካቹ ባለቤት ነው እና አስፈላጊ የሆኑ ጥያቄዎች እናንሳ አንደኛ አሁን አንድ ሁለት ብለን የምናነሳሳቸው ጥያቄዎች አሉ። ሰዓቱ ግን ለጊዜው ማሳደር ግድ መሆኑን እየጠቆምን ነው። በቀጣዩ የራዲዮ መጽሔት ከሚመለከተው ሁሉ ጋር በስፋት እስክንመለስበት በያላችሁበት ተነጋገሩ፣ ጻፉና ደውሉልን። እንግዲህ አድማጮች ለማንኛውም ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን አዎ፣ እስከ ማጠቃለያ ዜና የሚያዳርሳችሁ ይህ የጃኪ ጎሲ የጀመር የማጠቃለያ ዜና ላሰማችሁ። በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ መንግሥት ባለሥልጣናት አምነዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታወቁ። ዝግጅቱ በዚህ ላይ ያበቃል። ነገ ሰኞ ከምሽት ሶስት ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች አዲስ አበበና አሉላ ከበደ በዚሁ እንሰናብታለን። ሰላም ደናደሩ።